በተለምዶ ራኒ እየተባለ የሚጠራውን የወዳደቁ ብረቶች አስመስሎ ከሰሜን የኢትዮጵያ ክፍል ወደ መሀል ሀገር ሊገቡ የነበሩ ሃያ ሦስት ሳጥን ፈንጂዎች በቁጥጥር ስር መዋላቸውን በኢትዮጵያ ጉምሩክ ኮሚሽን የኮምበልቻ ቅርንጫፍ ጽሕፈት ቤት አስታወቀ። ግዙፍ ህንፃዎችንና ድልድዮችን ማፍረስ እንደሚችሉ የሚነገርላቸው ፈንጂዎች በሰሜን ወሎ ጉባ ላፍቶ ወረዳ ነው ከትላንት በስቲያ በቁጥጥር ስር የዋሉት ይላል መስፍን አራጌ የላከው ዘገባ ቀጥሎ ይቀርባል። በፌደራል ጉምሩክ ኮሚሽን የኮምቦልቻ ቅርንጫፍ ጽሕፈት ቤት ኃላፊ ሰማን ዳውድ ለአሜሪካ ድምፅ ሬዲዮ እንደገለጹት ባልተለመደ ሁኔታ ፈንጂዎቹን ቆራሊዮ ወይም የወዳደቁ ብረቶች አስመስሎ ወደ መሀል ሀገር ለማሳለፍ ሲሞከር ነው በቁጥጥር ስር የዋሉት። ጠንከር ያለ ፍተሻ እያደረግን ያለ ነው። በተለይ ከዚህ ከመንግስት ህግ ማስከበር ዘመቻው ጋር ከይዞ ከዛ ወደዚህ መጡ ያልተለመዱ እንቅስቃሴዎች አሉ። እነዚህን ያልተለመዱ እንቅስቃሴዎች በየጊዜው ተነትናለን። ለምሳሌ እዛ አካባቢ ቆራሊዮ የሚባል በተለምዶ ይሄ ድቅዳቂ ብረት ጎማዎችን ምናምን ጭኖ የሚንቀሳቀሱ ሰዎች አሉ። እንደዚህ አይነት እንቅስቃሴዎች ከዚህ በፊት ተለምደው አልነበሩም። አሁን እንደዚህ አይነት እንቅስቃሴዎች ሲመጡ ምንድን ነው ቢሃይንድ ሊሆን የሚችለው ብለው እያንዳንዱ ያልተለመደ እንቅስቃሴ ሲኖር እንተነትናለን እና ከዛ ፍነታኔ ተነስተን እንፈትሻለን። በደንብ አርገን እንፈትሽ ፈንጆች በቆራሌው ስር ተደብቀው ነው የተገኘው። አሁን እኛ ጋር የገባው ሀያ ሶስት ሳጥን ነው። ሳጥኖቹ ውስጥ ሰባት የሚይዝ አለ። እንደገና አሁን መክፈትና ማየት አልቻልንም፣ ምክንያቱም ያው ፈንጅ ስለሆነ በባለሙያ ስለሆነ ተፈቶ የሚታየው ኤግዛክት ፊገሩ ማየት አልቻልንም። ግን በዚህ ፈንጁ ኮንቴነር አለው የፈንጁ ኮንቴነር ወደ ሀያ ሶስት ኮንቴነር የሚሆን ነው። የአንዳንዱ ሰባት ሳሙና የሚመስል ፈንጅ አለው ማለት ነው። ተሽከርካሪው የኮርሶ ውስጥ የሰሌዳ ቁጥር ሀያ አንድ ዜሮ ሰማንያ አራት አዲስ አበባ ነው የተሽከርካሪው አሁን ባለው የምርመራ ሁኔታ ከደቡብ ክልል ወደ ትግራይ ክልል ሄዶ ከትግራይ ክልል ሲመለስ ነው። ይሄን ጭኖ ነው የመጣው ማለት ነው። ሊያደርሱ የሚችሉት ጉዳት መጠን ማወቅ ይቻል ይሆን? እንደ ማስረጃ ሳይሆን እንደ መረጃ የፌዴራል ፖሊስ ያው ለዚህ የሰጠውን ዜና ምናልባት አይታችሁት ከሆነ ፕራይመሪ ኢንቨስቲጌሽን ላይ ነው ያለው ጉዳዩ። አራት ተጠርጣሪዎች አሉ። ይሄ ፈንጅ ምናልባትም አሁን እንደሚነግሩን በጣም ትልልቅ ህንፃዎችን ለማፍረስ ድልድዮችን ለማፍረስ፣ እና እነዚህ በጦር ሜዳ ደግሞ ታንክ የመሳሰሉት ከባድ ተንቀሳቃሽ መሳሪያዎችን ለማፈንዳት የሚያገለግል ከፍተኛ የማፈንዳት አቅም ያላቸው ናቸው ነው የሚሉን። ይህንን የሚመለከተው አካል አሁን ፌዴራል ፖሊስ ተረክቦታል። እቃውን ከታየ በኋላ በዝርዝር ምናልባትም የሚመለከተው አካል መግለጫ ይሰጥበታል ብዬ እጠብቃለሁ። ፈንጂዎቹ ከትናንት በስቲያ ወልዲያ ከተማ መግቢያ በሚገኘው ዶሮ ግብር መቆጣጠሪያ ጽሕፈት ቤት አካባቢ ነው በቁጥጥር ስር የዋሉት። በተለይ የኮምቦልቻ ጉምሩክ ቅርንጫፍ ጽሕፈት ቤት በሚንቀሳቀስባቸው የምስራቅ ቃይ አማራ አምስት ዞኖች ባለፉት ስድስት ወራት ብቻ ከአንድ መቶ ሚሊዮን ብር በላይ የሚገመት የጦር መሳ መሳሪያን ጨምሮ የተለያዩ ህገወጥ እቃዎች በኮንትሮባንድ መልክ ሊገቡ ሲሉ መያዛቸውን ኃላፊ ያስረዳሉ። አሁን በዚህ በስድስት ወሩ ውስጥ አጠቃላይ በቅርንጫፉ ተያዘው አንድ መቶ አስራ ዘጠኝ ሚሊዮን ብር የሚያወጣ እቃ አጠቃላይ ተይዟል። ከነዚህ ውስጥ አንዱ የጦር መሳሪያ ነው። ሌላው ሺሻ ነው። ሁለተኛ ልባስ ጨርቅ፣ አራተኛ ምግብና ከምግብ ጋር ተያይዞ ያሉ ተቀጦች ናቸው። የጦር መሳሪያውን በተመለከተ ያው አሁን ተተኳሽ ከአስር ሺህ በላይ ተይዟል። ክላሽም እንደዚሁ በርከት ያለ ክላሽ ተይዟል። ሽጉጥ ተይዟል። አሁን ደግሞ መጨረሻ ላይ ፈንጅ ተይዟል። እንግዲያው እነዚህ የሁላቸውም አላማቸው በተለያየ ዘርፍ ቢሆንም አንድ ነው። በኢኮኖሚ፣ በፖለቲካ እና በማህበራዊ ዘርፍ ህብረተሰቡ ላይ ጥቃት ማድረስ መንግስትን እንዲዳከም ማድረግ ከዛ በኋላ ያልተረጋገች ኢትዮጵያን እውን ማድረግ ነው የነሱ ዓላማ ማለት ነው። የኮንትሮባንድ እንቅስቃሴው ካለፈው ዓመት ጋር ሲነጻጸር በአሳሳቢ ሁኔታ መጨመሩን ነው አቶ ሰማን ያብራሩት። አምና በአመቱ የተያዘው በዚህ ቀጠና ወደ 84 ሚሊዮን የሚሆን የኮንትሮባንድ እቃ ነው የተያዘው። በዚህ ስድስት ወር ብቻ አሁን 119 ሚሊዮን ተይዟል። ስለዚህ የአምና ከአመቱ የበለጠ በዚህ ስድስት ወር ተይዟል ማለት ነው። ይሁን እንጂ ህዝቡ ከመቼውም ጊዜ በተሻለ ከጸጥታ ኃይሉ ጋር በመተባበሩ በኮንትሮባንዱ ሊደርስ የሚችለውን ጉዳት መቀነስ መቻሉን ጠቁመዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።